የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ሲጽፍ ምዕራፍ ሁለት ቁጥር አራት ላይ እግዚአብሔር በምሕረቱ ባለጸጋ ነው ይላል። እስቲ ከኔ ጋር በሉ በድጋሚ፣ እግዚአብሔር በምሕረቱ መጽሐፍ ቅዱስ ውስጥ እጅግ ደስ ከሚሉና ልብን ከሚነኩ ንባባት ውስጥ እኔም በጣም ደስ ከሚያስኛኝ የመጽሐፍ ቅዱስ አገላለጽ መካከል ይሄ አሁን ቅዱስ ጳውሎስ ያለው ቃል እግዚአብሔር በምሕረቱ ባለጸጋ ነው። እግዚአብሔር ማህሪ ነው። ባለፈው የቅዱስ ቁርባን ሰዓት ላይ አባቶቻችን ከሚዘምሩት የዘመነ ጽጌ መዝሙር አንድ ርዕስ ለማስታወስ ሞክሬ ነበር። ሰዓቱ ያጥረንም የእግዚአብሔርን መሃሪነት ኦርቶዶክሳውያን ሊቃውንት አጠር ባለ ግን እጅግ ደስ በሚል አገላለጽ ምን ብለው ነው የገለጹት? ወመኑ መሃሪ ዘከማከ እግዚአብሔር ሆይ እናንተ ያለ መሃሪ ማን ነው? እንደ እግዚአብሔር ያለ መሃሪ ማን ነው? አይታችሁ ታውቃላችሁ አለ እንዴ? የለም። እግዚአብሔርን በምህረቱ የሚወዳደረው ማንም የለም። ምሕረቱን ቸርነቱን፣ አባቶቻችን መግቦቱን፣ ማዳኑን ሰማያትን በከዋክብት የከለልክ ምድርን በአበባ ያስጌጥክ በቸርነት ፍጥረትን የምትመግብ እናንተ ያለ ባህሪ ማን ነው እያሉ የእግዚአብሔርን ምሕረት ያደቃል። ይሄ ዝማሬ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ በሰፊው ስለ እግዚአብሔር ማዳን ብዙ ነገር ነው ሚለው። ከተሰጠን ሰዓት አንፃር የተወሰኑ ጥቅሶችን ብቻ ነው የምንመለከተው። ቅዱስ ጳውሎስ እግዚአብሔር በምህረቱ ባለጸጋ ነው ሲል መልእክቱ ምንድን ነው? የእግዚአብሔርን ምህረት የሚወዳደር ማንም የለም። ወይንም በሌላ መልኩ እኛ የእግዚአብሔርን ምህረት የምንቀበለው ለምህረቱ ብቁዎች ሆነን አይደለም። እግዚአብሔር መሃሪ ስለሆነ ሳይገባን ነው ምህረቱን የሚሰጠን። ምህረት የሚገባት ነፍስ ሩሃማ የምትባል፣ ይሄ የዕብራይስጥ ቋንቋ ምህረት የሚገባት ማለት ነው። መዝሙሩ ታውቃላችሁ። ነፍስ ብትኖርም ግን እግዚአብሔር ፍጥረቱን የማረው ከምህረቱ ባለጸግነት የተነሳ አዳም ለእግዚአብሔር ምህረት የተገባ ሰው ሆኖ ነበር። ይህን ታሪክ ታውቃላችሁ። የመጀመሪያዎቹ ሰዎች የእግዚአብሔርን ሕግ ሲተላለፉ አምላክነትን ከመመኘት ጋር ነበር። የከይሲን ድምፅ ከእግዚአብሔር ይልቅ አምነው ጸበለስ በበላችሁ ጊዜ ሞትን ትሞታላችሁ ሲል እግዚአብሔር በመጽሐፍ ቅዱስ ታሪክ የመጀመሪያው ሐሰተኛ አቡሃ ለሐሰት የተባለው ዲያብሎስ በከይሲ ሰውነት ተሰውሮ ምን አላቸው? አትሞቱም ግን ብትበሉ ፀበለሱን እንደ እግዚአብሔር ምትሆናላችሁ ምትሆናላችሁ አምላክ። ይኸውን የእግዚአብሔርን ቃል ማስተባበል። በጣም የሚደንቀው አዳምና ሔዋን ከእግዚአብሔር ድምፅ ይልቅ የሰይጣንን ድምጽ አመኑ። አይገርማችሁም? ከእውነተኛው ከእግዚአብሔር ድምፅ ይልቅ የሰይጣንን ድምፅ ማመን። ዓለም የሰይጣንን ድምፅ ነው የምትመርጠው። ብዙዎች ከእግዚአብሔር ድምጽ ይልቅ የዓለሙ ድምጽ ያስደስታቸዋል። ከማሌቱና ከዘፈኑ ብዙዎች የቱ ነው የሚመርጡት? ይሄ አሁን የዓለም ድምፅ። እግዚአብሔር ከሚናገረው የምህረት ቃል ይልቅ የዓለሙን ጥበብ የሚመርጡ ሰዎች አሉ። ይሄ ግን በእግዚአብሔር ዘንድ ከንቱ ነው ተብሏል። የአምር እግዚአብሔር ህሊነው ሙለጠዊባን ከመከንቱ ውቱ እግዚአብሔር ጥበበኞች ነን የሚሉ ሰዎች ህሊናቸው ከንቱ እንደሆነ ያውቃል ይላል። እና አዳም ለምህረት የተዘጋጀ ሰው አልነበረም ወይንም እግዚአብሔርን በጣም አሳዝኗል። በአምላክነቱ ነው የገባበት፣ አምላክ ለመሆን ፈልጎ የሚስቱን ምክር ሰምቶ፣ የተሳሳተችው ሴት ናት ይላል ቅዱስ ጳውሎስ። እሷ ተሳስታ በኋላ ባሏን አሳሳተችው። አምላክ መሆን ፈልገው ሁለቱም እፀበለስን በሉ። እፀበለስን ስለበሉ እግዚአብሔር የሚጎዳ ሆኖ አይደለም፣ ግን ተገዥነታቸውን አላሳዩ። አምላክነትን ነው የፈለጉት። መጽሐፍ ቅዱስ አንድ እውነት ይነግረናል። በአምላክነቱ እግዚአብሔር ደግሞ ቀናይ፣ በአምላክነቱ ቀናይ አዳምንና ሕይዋንን ያሳተው ሉሲፈር የተባለው ዲያብሎስ በዘፍጥረት ታሪክ በተለይ ኦርቶዶክሳውያን አባቶቻችን መጽሐፈ ሥነ ፍጥረት በሚባሉ መጽሐፍ በዝርዝር እንደሚያስረዱ ከሰማያዊ ክብሩ የተጣለበት ዋነኛውም ምክንያት እንደ እግዚአብሔር መመለክ ስለፈለገ። ሕዝቅኤል ላይን ኢሳያስ ላይን ተመሳሳይ ጥቅሶች አሉ። ወደ ላይ እወጣለው፣ በጨረቃ ላይ እቀመጣለሁ፣ ዙፋኔን እዘረጋለሁ ብሎ አሰበ ዲያብሎስ። የአምላክን ቦታ ተመኘ። ስለዚህ ከክብሩ ተዋረደ። ዘንዶውን ተዋሮት እነ ሚካኤል የሚል ቃል ራእይ ላይ እናነባለን። ተጣለ አዳምን በተመሳሳይ ከሚገባው ክብር በላይ እግዚአብሔር የሰጠው ምድርን እንዲገዛ እንዲነዳ እንጂ አምላክ እንዲሆን ገዢ እንዲሆን አይደለም። የተወሰነ ነበር የሰጠው ክብር ግን እግዚአብሔር እንደ ቅዱስ ጳውሎስ ቋንቋ በምህረቱ ባለጸጋ ስለሆነ ለአዳም ምህረትን አደረገ። አባቶቻችን አዳም ንስሐን ለገባ ያስተምሩናል። ዝርዝሩን ምንም እንኳን መጽሐፍ ቅዱስ ውስጥ ባናነብር፣ ግን ያጠፋው ጥፋት አምላክነትን የመፈለግ በደል ከተሰጠው ምህረት ጋር የሚነጻጸር አይደለም። የተበደለው እግዚአብሔር ሆኖ ሳለ ምህረትን ያደረገው ራሱ እግዚአብሔር ነው። በልጁ በኩል ልጁን ልኮ በነቢያት አይደለም በቃ አንድ ልጁን ልኮ ይፈውሳቸዋል፣ ያድናቸዋል ተብሎ እንደተጻፈ ምህረትን ለሰው ዘር እግዚአብሔር አደረገ። ይሄን ምህረት የእግዚአብሔር ቃል በተለይ በቅዱስ ጳውሎስ መልእክት እጅግ ድንቅ በሆነ አገላለጽ ነው የሚያደንቀው። እኛ ምህረቱ ሳይገባል ኤፌሶን ሁለት ላይ ዝም ብለን የመጀመሪያዎቹ ሶስት ቁጥሮችን ስናይ ከፍጥረታችን የቁጣ ልጆች ነበር። አዳም ስለበደለ የእግዚአብሔር ጸጋ ከእኛ ርቆ ነበር። ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን፣ ከትልቅ ፍቅሮ የተነሳ በበደላችን ሙታን በነበርንበት ሰዓት ከክርስቶስ ጋር ህይወት ሰጠኒ። ስለዚህ ማዳኑና ምህረቱ ክብርና ምስጋና ለአምላካችን። እንዴት ነው የእግዚአብሔርን ምህረት በየቀኑ የምታስታውሱት? ዳዊት እንዴት እንደሚያስታውስ አጫጭር ጥቅሶች እንይና ወደ ማጠቃለያው እንሄዳለን። ዳዊት የእግዚአብሔርን ምህረት የሚያነቀው ሳሉ ለእግዚአብሔር መልአ ምድረ እያለ ምን ማለት ነው? በአማርኛ የእግዚአብሔር ምህረት የእግዚአብሔር ቸርነት ምድርን መላች ማለት ነው። ምድርን የመላ ነገር አይታችሁ ታውቃላችሁ? የዓለሙ ሳይንስ ሲያስተምረን ምድር ሶስት አራተኛዋ በውሃ የተሸፈነች ናት ይላላል አብዛኛው። ስለዚህ ውሃ ምድርን ሞላ እንኳን አይባልም። አንድ አራተኛው የብስ ነው ዳይረክት መሬት። ዳዊት ግን ምን ይላል? የእግዚአብሔር ምህረት ምድርን መላች በምድር ላይ ሰፍታ ተዘርግታ ያለች ለሁሉም የሚደርስ ነው የእግዚአብሔር ምህረት የመጀመሪያ እውነት ሌላው ዳዊት የእግዚአብሔር ምህረት መቼም ዘንግቶ አያውቅ ለምሳሌ መዝሙር 58 ላይ ምን ይላል ቁጥር 16 በምህረት ማልዶ ደስ ይለኛል ማለዳ ማለዳ ጧት ጧት ስነሳ ደስ ይለኛል ጠዋት ከእንቅልፋችሁ ስትነቁ በምንድን ነው ደስ የሚላችሁ? ይሄ ጥሩ ነው። የበላይ መስ ሌሎቻችሁ ስራ ስላለ ስራ ስለምንሄድ፣ ስራ ባይኖረን እኮ ቀኑ ውሎ ምንድን ነው የሚሆነ የምንሰራው ወይም የምናገኘው፣ የምንወደው ሰው ስላለ ምን ያስደስተናል። ዳዊት ግን ያለው ደግሞ አለው፣ በማለዳ በምህረትህ ደስ ይለኛል። ደስ አይሉም ቃሉ መዝሙር 58 ቁጥር 16 ጧት ጧት በማለዳ ደስ ይለኛል። ጧት ተነስቶ የእግዚአብሔርን ምሕረት ያስባል። በእኛ ቤተ ክርስቲያን ከጥንት አባቶቻችን ሰዓታት ዘግብስ የሚሉት ከግብሶች የተተረጎመ የጸሎት መጽሐፍ አለ። ይገርማችኋል የሚጀምረው መዝሙር ሀምሳን በመድገም ነው። መዝሙር ሀምሳን የማያቃል እዚህ ውስጥ ምንድን ነው መዝሙር ሀምሳ ጥያቄ አላብዛነ ተሳሃለነ እግዚኦ በከበበ የሳለከ በአማርኛ አቤቱ እንደ ቸርነትህ ብዛት ማረኝ የንስሐ ጸሎትን ይሄ የምህረት ጥያቄ ጸሎቱ በሰባቱ የጸሎት ጊዜያት ተከፋፍሏል። ነግ ሰለስት፣ ከመንፈቀ ለሊት ጀምሮ ሰባቱ የጸሎት ሰዓታት በአንድ ቀን ውስጥ ዳዊት ስብዓ ለዕለት ሴባሃከ እንዳለው እያንዳንዱ ክፍል ውስጥ መዝሙር ሀምሳ አለ። የሚገርመው ነገር የእግዚአብሔርን ምህረት የሚል አቤቱ እንደ ቸርነት ማረኝ። ጠዋት ስትነሱ ጸሎታችሁን ምን ብላችሁ ነው ምትጀምሩት? እንደ ዳዊት አቤቱ እንደ ቸርነትን ማረኝ ከሆነ ደስ ይላል። ማታም ስንተኛ በየቀኑ ለሰራ ነው ኃጢአት እግዚአብሔርን አቤቱ እንደ ቸርነትን ማረኝ። ስለዚያውን ከዳዊት ጋር ምን እንላለን? ማለዳ ማለዳ እግዚአብሔር ወይ በምህረት ደስ ይለኛል በጠዋት ማዳንህን በማታ ደግሞ ምህረትህን ማውራት መልካም ነው ይላል ደግሞ ሌላው መዝሙሩ ነን ጠዋት ማዳንህን ካወራው ማታ ደግሞ ምህረትህን እናገራለን ሌላ መዝሙሩ ነው መዝሙሩ 106 እግዚአብሔር ቸር ነው ምህረቱ ለዘላለም ምህረቱ ለመቼ ነው ለዘላ ሰዎች ይቅርታ ካደረጉ ስንቴ ይቅርታ ያደርጉልናል የሆነ ጥፋታት ያውም እነ ጥፋቱ ይወሰናል እንደ ክብደቱ እንደ ቅለቱ ግን ስንቴ ይቅርታ ያደርጉልናል አንዴ ብቻ ነው እንደምታደርጉት ስንቴ ስንቴ የሆኑ ሰዎችን እኔ ስለታዘብኩ ነው። ሁሌ ይጋጫሉ። ግንኙነታቸውን አልነግራችሁም። ባልና ሚስት ሊሆኑ ይችላሉ። ዋት ይመረና፣ ሴትየዋ ምናለች? አዎ ብዙ ጥፋት ያጠፋል፣ ግን ሁሌ ሶሪ ይለኛል። ሶሪ ይህ ሶሪ የሚባለው ቃል መጥፋት አለበት። ተደጋገመ ምንድን ሁሌ ሶሪ እና በቃ ቃሉ ቢጠፋ ሶሪ አይለኝም ማለቷል። ምን ማለት ፈልጌ ነው፣ ሰው ይሰለቻል። ሰው ሁሌ ይቅራይ፣ ሰው ሁሌ አይምርም። ደግሞም እኮ ሁለተኛ ስናጠፋ አንዴ ይቅርታ ከተደረገ ፈረጆች አንድ ቋንቋላቸው ፎርጊቭ ኤንድ ፎርጌታው ልክ ነው። ይቅርበልና እርሳው። እኛ እንዲ እንላለን። በእኛ ቋንቋ ምንድን ነው የምንለው? የወጋ ቢረሳ የተወጋ እኛ እንረሳ እንደ ግን ፎርጊቭን ፎርጌት አንድ ሰው ይቅር ከተባለ ያ ነገር መነሳት አልነበረበትም። ይቅር ተብሏል። ግን እውነት ነው ሰው አይረሳም። አንዳንድ ሰዎች ደግሞ ይሄን አባባል ሲያሻሽሉት አይቻልም፣ ዊ ፎርጊቭ በት ዊ ኔቨር ፎርጌት። ይሄ ይቅር እንላለን ግን ደግሞ አንረሳም። ይቅር እንላለን ግን አንረሳው። አሁን ምን ለማለት ፈልጌ ነው? ደስ የሚለው እግዚአብሔር ግን ኃጢአታችንን ይቅር ስል ሲል ይረሳል። ክብርና ምስጋና ለእርሱ ይረሳል ስላችሁ እግዚአብሔር በባህሪ ይረሳል ማለት ያለን ዳግም አያስታውሰውም። ትንቢተ ኤርሚያስ ላይ ኃጢአታቸውን ይቅር እላለሁ፣ ዳግምም አይታሰብባቸውም ይላል። እስቲ ኃጢአታችንን እግዚአብሔር እንደረሳልን እናስብና ደስ ይበለን። ክብርና ምስጋና ለአምላካችን። ከዚህ በላይ ምን ጽድቅ አለ? የእኔ ኃጢአት በእግዚአብሔር ዘንድ ከተረሳለ እኔ ኃጢአት ይናቀዋሉ ከማንም ተደብቅ ያደረኩትን ሁላችን። እግዚአብሔር ግን ኃጢአትን ትቻ አለው ሲል ዳዊት ምን አለ? ብዙ ብእሲ ዘይወል ለቀሉቱ እግዚአብሔር ኃጢአቱ በጣም ደስ የሚለኝ መዝሙር ነው። እግዚአብሔር ኃጢአቱን ያልቆጠረበት ሰው ብዙ ነው ማለት። ኃጢአታችን ቢቆጠር ስንት ይደርሳል? ቁጥሩስ ስም አይገባም። እንደው በደፈ ነው ይገባ። ግን እግዚአብሔር ኃጢአቱ ያልቆጠረበት ሰው ብዙ ነው ይላል። የተወለት ማለት እግዚአብሔር ሲተው እንዲህ ነው ኃጢያት በቃ የዘመናትን ኃጢያት እኮ በልጁ በኢየሱስ ክርስቶስ ላይ አኑሮ እኛ የእግዚአብሔር ጽድቅ እንሆን ዘንድ እሱ የእኛን ኃጢያት ተሸክሞ የዓለም መድን እሱ መስቀል ላይ ይውሏል። እዳችን ተከፍሏል። ሞርጌጅ ውስጥ የገባችሁ ሰዎች አላችሁ አይደል? እኔ ስላልገባ ብዙ ጭንቀቱ አይገባኝም፣ ግን የሞርጌጅ እዳችሁ ተትቷል ምትባሉ እውነት መሰላችሁ ብትባሉ፣ ያ እና ረፍቱ ት እረፍቱን ይሁት። ደግሞ ኃጢአት ከሞርጌጅ በላይ ነው ሲያስጨንቅ። ደምስ ኃጢአት በሰራች ቁጥር ትሳቀቃለች። አንድ ነገር ላስታውሳችሁ፣ ኃጢአት በሰራንበት ቅጽበት ውስጣችን ውስጥ ያለው ስሜት እስኪያስቡት በኃጢአት ያለፋችሁበትን ሰዓት ቀኑ ራሱ ሰላማዊ አይደለም። ለምን? ነፍስ ሕሊና የሚባል ክፍል ስላላት አዋቂ ናት። አባቶቻችን ነፍስ ለባዊ፣ ነባቢት፣ ሕያዊት ናት ይላሉ። አዋቂ ተናጋሪ ናት፣ ለዘላለም የምትኖር ማለት ነው። ይህ ስጋ አፈር ሲገባ ነፍስ ግን ወደ ፈጣሪዋ ነው የምትመለሰው። አብራት ገባ የእኛ ማንነት በነፍስ ሕልውና ይቀጥላል። ስለዚህ ነፍስ ታቃለች። ቅጣቷን የሚጠብቃት ትጨነቃለች። አንዳንድ ሰው ኃጢአት ሰርቶ እንቅልፍ ሲያጣ የሚያድረው ኃጢአት አስጨናቂ ስለሆነ፣ አዳም ዕፀ በለስን ቆርጦ በልጦ ከሚስቱ ጋር ተዝናንቶ አልተቀመጠ። እንደ አባት የሆነለት የእግዚአብሔር ድምፅ አስፈራ። የአባት ድምፅ ያስፈራል። ልጅ አባቱ ሲመጣ አባዬ መጣ ብሎ ሲያልፍ ነው የምናውቀው። እንዲህ ነው አባቶቻችን ያሳደጉ፣ እኛም ልጆቻችን እንዲህ ነው የምናሳድገው። የአባት ድምፅ የእናት ድምፅ ለልጅ ደስታ ነው። ግን ኃጢአት ከሰራ በኋላ አዳም ሆይ የት ነህ ሲባል ምንድን ነው ያለው? ድምፅህን ሰማሁ ምን አልኩ? እግዜር ይስጣችሁ፣ ፈራሁ። ኃጢአት ሰውን ፈሪ ያረጋል። ኃጢአት ያስጨንቃል። ኃጢአት እረፍት ይነሳል ብዙ ሰው ሲናገር ሰምቻለሁ ቤተ ክርስቲያን ለምን አትሄድም እዛ ሰባኪ የሚለው ነገር ያስጨንቀኛል ትምህርቱን መስማት አልፈልግም ብዙ ሰዎችን ታዝብ ያለው እዚህ አይገቡ አብርሃም አዳራሽ ስትገቡ ግን ብዙ ሰው አለ ሳሙሳ የሚጠብቅ ያስጨንቀኛል የሚሰበከው ነገር እንዴ ታዲያ ከነጭንቀታችን ለምን እንኖራለን ለምን በኃጢአታችን ተናዘን መጣ ምድረ ምድርን መላ የተባለውን የእግዚአብሔርን ምሕረት አግኝተን በምህረቱ አናት የእግዚአብሔር ምሕረት ሰፊ። ይሄው ዳዊት በጣም የእግዚአብሔርን ምሕረት አድንቆ እግዚአብሔር ይሬ ሊዋርሙዘ ያጣኒ እግዚአብሔር እረኛ ነው የሚያሳጣኝ የለም ብሎ በሚጀምረው መዝሙሩ ላይ ደግሞ ምን ይላል? ምሕረት ከይትሎኒ በኩሉ መዋዕለ ሕይወት ይህን ሌላው ውብ ዝማሬ ቸርነት እና ምህረት በህይወት የዘመን ሁሉ ማንም ይጨርሰው ታውቁታላችሁ። ማለት ቸርነትህ እና ምህረትህ በህይወት የዘመን ሁሉ ይከተሉ። የእግዚአብሔር ምህረት እድሜያችንን ሁሉ ይከተላል። ወይም በእኔ እድሜ መካከል ወድሜ ነው ይባሉ ወይ ደግሞ በሽምግልና ከሚድል ኤጅ በላይ እድሜያችን ሰማንያ ዘጠና ቢደርስ ስልሳን ሰባ ቢሆን እድሜያችንን ሙሉ እንደ ዳዊት አባባል ምህረት ከ ይትልወኒ በኩሉ መዋዕለ ህይወት ይከተለኝ ወይንም ይከተለኛል ምህረት፣ የእግዚአብሔር ምህረት እድሜያችንን ሙሉ ይከተለናል። ለምን? ወደ ርዕሴ ልመልሳችሁ። እግዚአብሔር በምህረቱ ምን ስለሆነ? ባለጸጋ ስለሆነ የእግዚአብሔር የማዳነጁ ሰፊ ሙሴ ምን እያለ ጀምሮ ዘምሮ ነበር? ኦሪዘ ፀዓት ምዕራፍ 34 ላይ እግዚአብሔር እስከ ሺ ትውልድ ቸርነትን የሚጠብቅ አበሳን፣ መተላለፍን፣ ኃጢአትን የሚምር ወይንም ይቅር የሚል እንደገና ኦሪዘ ውልቁ 1418 ላይ እግዚአብሔር ታጋሽና ምህረቱ የበዛ መዓቱ የራቀ ምህረቱ ግን እጅግ የበዛ የሰው ልጆች የእግዚአብሔርን የምህረት ፊት በእውነተኛ ንስሐ ከፈለጉ እግዚአብሔር መሃል አንዳንዴ የንስሐ ምናምን ሲባል ዋናው ነገር በቃ የእኛ ብዙ ስራ የእኛ እንትን ይመስለናል። ስለ ንስሐ ውዱን እየተማርን ነው። እግዚአብሔር ንስሐችንን የሚያየው ልባችን ውስጥ ባለው ወደ እርሱ በምናሳየው የመመለስ መጠን። ከዚህ በፊት የአትናስያን ታሪክ እዚህ መድረክ ላይ ተናግረዋል። ገዳማውያን ቅዱሳንን ምትረዳ ደግ ሴት ነበረች። ሰይጣን አስቷት ዓለማዊ ሆነች። በሴተኛ ዳርነት ትተዳደር ጀመር። ድሮም ያቋት ገዳማውያን አባቶች አዘቡ። እቺ ሴት ሰይጣን እኮ ከእኛ እጅ ነጠቃት፣ ማዳን አለብን ይችን ሴት አሉ። ከእነሱ መካከል ዮሐንስ አፂር የተባለው ሰው ሂጄ እቺ ነፍስ ማዳን አለብኛል። እረ ተው አሉት ጓደኞቹ ራስ ላይ ፈተና ታምጣ፣ ወደዛ ሰፈር አትሂድ፣ እንዳትወድቅ። መነኩሴ ስለሆነ አባይዋ ዮሐንስ ግድ የለም፣ ዳዊት ምን ብሏል? እመኒ ወርኩ ማይከለ ጽላሎተ ሞት እይፈሮ ለኩስ ማንተ ምስሌ በጨለማ እንኳን ብሄድ ክፉን አልፈራ፣ ለምን አንተ ከኔ ጋር ነህና። ይሄ መዝሙር 22 ስለዚህ አባቶቼ ጸልዩልኝ፣ እኔም እሷን ለማዳን ነው የሚሄደው እግዚአብሔርም ይረዳኛል ጋር ሰይጣን አይጥለኝም። ሄደ። እሷ የመሰላት እንደ ማንኛውም ወንድ ለስጋ ፈቃድ ይመጣ እሷ ለረከሰው ስራ ሰበ። እሱ ግን ያለቅስ ጀመር። ዛሬ ምን መጣብኝ? ምን ሆነህ ነው? በላይሽ ላይ እኮ አጋንንት ሰፍረዋ ያለው ብዙዎቹን ያስታሉ። የምን አጋንንት? ደነገጠች። ድሮ የምትሰማው ትምህርት ነው ይህ። አዎ አችን ነፍስ እኮ አቃት አለው። እንዲህ አንተ ማነህ እንዴ? እኔ ማ አባዩ አነሳ ሀሴብ ይባላል። ስሙን አስታወሰች እና ምን ላድርግ ተከተይ ብሏት ጥሏት ወጣ። እሷ ስትሮጥ ይላል ስክሳር ላይ ያለ ታሪክ። እሱ ሲሄድ በሴት አቅም ስት ተከተይኝ አላት። ማቄን አላለችም ብሬን አላለችም ሀብቴን አላለችም። ዝም ብላ ትከተለዋለች። ተከተይ የት ነው የምንሄደው? ዝም ብለሽ ተከተይ። ገዳሙ ድረስ ደረሱ። ትራንስፖርት የለም። በዚህ ዮሐንስ አስር በነበረበት ዘመን ገዳሙ ሲደርሱ በያቺ ሴት ነሽ በገዳም ሥርዓት ወንድና ሴት አንድ ላይ አድርግ እዚህ በዓት ተቀመጪ፣ እኛም ስላንቺ እንጸልያለን፣ አባቶች ይጸልያሉ። እሷም ተቀመጠች። ለሊት በሕልም ዮሐንስን ምን ያሳየዋል? ያቺ ሴት ሞታ አርፋ ደቅሞት ዮሐንስ አዘነ። እንዴት ንሳስ ሳትገባ እናንተም አላዘናችሁ። እንዴት ንስሐ ሳትገባት ሞታለች? ወደ እግዚአብሔር አመለከተ። በጣም ደስ የሚለው ከእግዚአብሔር የተሰጠው መስ ዮሐንስ ሆይ ንስሐ እኮ የገባችው ተከተኝ ስትላት ቤቷን ጥላ የወጣችበት ሰዓት ላይ ደሳይ እግዚአብሔር ይመስገን። እግዚአብሔር ሲምር እነዚህ ዮሐንስ ያሰበው ቀኖና ሊሰጣት አርባ ቀን ጹሚ ሊላት እሱ መጥፎ ማለት ያደለ ግን እግዚአብሔር ንስሓዋን በቃ ተቀበል። ሁሉን ጥላም አይመጣችም ደከማት መንገድ ላይ ሞተች። ነፍሷን ተቀብየዋለሁ ብሎ በበላም ነገር እግዚአብሔር ሲምር እንደዚህ። ንስሓም ስንገባ የልባችንን እውነተኛ መመለስ ካየ በኋላ እግዚአብሔር ይምራል። ፍጹም ማህሪ ነው። ምህረቱ ዘላለማዊ ነው። ምህረቱ ታላቅና ወደር የሌለው እግዚአብሔር ከምህረቱ ባለጸግነት የተነሳ እኛ ስንምር ደግሞ ደስ ይለው በጣም ሀብታም ሰዎች አይታችሁ ከሆነ እነሱ ሚሊዮነር ከሆኑ ቢሊዮነር ስለሚሆኑበት እንጂ የሚያስቡት ስለ ድሃው ምንም ቦታ የላቸው ሌላ አሁን እንዲወዳደራቸው አይፈልጉም የእግዚአብሔር የምህረቱን ባለጸግነት ግን የምናደንቀው እሱ መሃሪ የመሆኑን ያህል እኛ ደግሞ የእግዚአብሔር ልጆች የተባለ መንፈሳውያንን ያንን የምንለው ሰዎች መሐሪ እንድንሆን ይፈልጋል። አንድ ቃል ትዝ ይላችኋል። መጀመሪያ የተጠቀሰው ትንቢተ ሆሴ ውስጥ ነው። በአንድ ወቅት የጌታ ደቀ መዛሙርት እርቧቸው እሸት ለመብላት ሲሞክሩ ግብዞች ፈሪሳውያን እንዴት በሰንበት እርቧቸዋል? ጌታ ከትንቢተ ሆሴ ጠቀሰ። ምሕረተ ፈቅድ ዋቆ መስዋዕት ምን ማለት ነው ከመስዋዕት ይልቅ ምህረትን እወዳለሁ ምናልባት ዝማሬያችን የከንፈር ፍሬ ይላል መጽሐፍ ቅዱስ እልልታችን መስዋዕት ነው ዕጣናችንና ምልኳችን ጊዜያችንን ለእግዚአብሔር መስዋዕት እናደርጋለን ብራችንን ሀብታችን ሁለመናችንን ከዚሁ ጋር ግን እግዚአብሔር ምን ይላል በፊቱ ከምናቀርበው መስዋዕት ጋር የኛን ማህሪነት እግዚአብሔር ይፈልግ። አለበለዚያ እንደዛ እንደጨካኙ ንጉሥ ንጉስ የማቴዎስ ወንጌል ላይ እንደተጠቀሰው ንጉስ ሳይሆን የንጉሱ ሎሌ እኔ ብዙ እዳህን ማርኩልህ አንተ የበታች የሆነውን ሰው አትምርምን ብሎ ጌታው ለፍርድ እንደሰጠው ምሕረትን ይቅርታን እማናውቅ ከሆነ ከእግዚአብሔር ይቅርታን መለመን የለብን። ይሄ እውነት አንክደው መጽሐፍ ቅዱስ የሚለው የሰማይ አባታችሁ ኃጢአታችሁን ይቅር ይላችሁ ዘንድ እርስ በርሳችሁ ይቅር ያላላችሁን ሰው አለ? መልሱን ለራሳችሁ ጊዜ የለንም ለመስማት መልስ። ይቅር ያላላችሁን ሰው ካለ የእግዚአብሔርን ምሕረት መጠበቅ አንችልም። ቃሉ ነው። ይ ወንድምህን ይቅር ሳትል እኔን ይቅር በለኝ ብትል መጀመሪያ ሂድ መስዋዕትህንም አልቀበልም ከወንድም ጋር ይቅርታ አድርግ ከዛ በኋላ መስዋዕትን አቅርብ ነው። በምህረቱ ባለጸጋ የሆነው ጌታ እኛም ባቅማችን የምንችለውን እንድንምር፣ ይቅርታን እንድናደርግ ይወዳል። ወደር ከሌለው ከታላቅ ፍቅሮ የተነሳ በክርስቶስ ኢየሱስ ኃጢአታችሁን ይቅር እንዳለ እርስ በርሳችሁ ይቅር ተባባሉ። ይሄ መጽሐፍ ቅዱስ ትምህርት ነው። እግዚአብሔር በምህረቱ በምሕረቱ ባለጸጋ ለሆነው ለአምላካችን ክብርና ምስጋና ይሁን።